ችሎቱ ለዛሬ የተሰየመው አቃቤ ሕግ በሰነድ ማስረጃነት ያቀረበው የእንግሊዝኛና ኦሮምኛ ሰነዶች በኢቢሲ ወደ አማርኛ ተተርጉመው እንዲቀርቡ ባዘዘው መሰረት ሰነዱን መርምሮ ብይን ለመስጠት ነበረም። ባለፈው ቀጠሮ ከኢቢሲ የተላከው ሰነድ የተወሰኑ ገጾች አለመሟላታቸውን ጠቁሞ ተሟልተው እንዲቀርቡ በማዘዝ ለዛሬ ብይን ለመስጠት ተለዋጭ ቀጠሮ መያዝ ነው ይታወቃል። በዛሬ ዕለት ደግሞ ዳኞቹ ሰነዱን መመርመራቸውን ይህን መሰረት በማድረግ ደግሞ ወደ ሰማኒያ ገጽ ሀተታ መጻፋቸውን እና እርስ በርሳቸው ክርክር ለማድረግ ከአራት እስከ አምስት ቀናት እንደሚያስፈልጋቸው በመጥቀስ ሌላ ቀጠሮ መያዝ አስፈላጊ እንደሆነ ገልጸዋል። ከተከሳሾቹ መካከል አቶ ደጀኔ ጣፋ ይህ ቀጠሮ ለአራተኛ ጊዜ መቀጠሩን አስታውሰው ያሉበት ሁኔታ አስቸጋሪ በመሆኑ ቤተሰቦቻቸው ችሎቱን ለመከታተል አላግባብ እየተመላለሱ ስለሆነ በቂ ጊዜ ወስዳችሁ የመጨረሻ የቀጠሮ ጊዜ ቀን ስጡን ሲሉ አሳስበዋል። ሌላው ተከሳሽ አቶ አዲሱ ጉላላ በበኩላቸው መጓተቱ አግባብነት የለውም፣ ከእናንተ ጀርባ የደህንነት ኃይሎች እጅ እንዳለ ይገባናል፣ እያከናወናችሁት ባለው ተግባራት እናንተንም አገራችንም እንድንጠላ እያደረጋችሁን ነው ሲሉ አማረዋል። አዳኞቹም ለጉዳዩ ትኩረት ሰጥተው እየተንቀሳቀሱ እንደሆነ እንደውም ከስራ ሰዓት ውጪ እስከ ሌሊቱ ዘጠኝ ሰአት ድረስ እየሰሩ እንደሆነ አስረድተው የመጨረሻ ቀጠሮ ለሰኔ ዘጠኝ ሰጥቷል። በሌላ ዜና የፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት በጸረ ሽብር ሕግ ተከሰው የጥፋተኝነት ብይን የተላለፈበት በአቶ መሳይ ዋክሲራ ላይ ቅጣት ወስኗል። ችሎቱ ግራቀኝ የቅጣት ማቅለያና ማክበጃ ማየቱንና የአቃቤ ሕግ የቅጣት ማክበጃ ውድቅ በማድረግ የተከታታዩን የቅጣት ማቅለያ ደግሞ በመቀበል እጁ ከተያዘበት ጊዜ ጀምሮ በአራት ዓመታት ጽኑ እስራት እንዲቀጣ ወስኗል። ለዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረእግዚአብሔር ነኝ ከአዲስ አበባ።